ማርያም ድንግል ተጸርህ በቤተ መቅደስ ወትለአምር እግዚአብሔር ከመ ያለው ያምር ባይድ ወይም ምንትኒ ዘን ድምጸ ቃሉ ለመላክ ዘአብሰረኒ በክብር ወይብለኒ ሰላም ለኪ ኦ ቅዱስ ድንግል ጾር ኪዘ ኢይጸወር አግመር ኪዘ ኢይትገመር ዋልዎ ዘያገምሮ ምንትኒ ይበዝህ ውዳሴ ኪኦ ምድ የተጸጋ በኩሉ ክብር እስመ ኮንኪ አንቲ ማኅደረ ቃለ አብ አንቲ ውቱ መንጦላዕት ስፊት እንተ ታስተጋቦም ለምእመናን ሕዝበ ክርስቲያን ወትሜሮ ሙሴ ሰይደ ለስሉስ ማየዊ አንቲ ውት ዘጾርኪ አምደይሳት ዘሬ ሙሴ ዘውት ወለ እግዚአብሔር መጻዋ ደረው ተከርሰኪ ኮን ኪታቦቶ ለፈጣሪ ሰማያት ወምድር ጾርኪዮ በከርሰኪ ትሳታውራ አንቲ ማይምንት ለዘእያ ገምርዎ ሰማያት ወምድር ኮን ኪታን ከተመ ለርገፍሶ ሰማይ ብርሃንኪ አቢ ብርሃነ ጸሃይ አንቲ ውእቱ ምስራቅ ዘወፃም ነኪ ኮከብሩህ ዘነጸርዎ ቅዱሳን በፍሳው ባሴት ዘፈታ ላይ ለሄዋን ት ለድ በጻኤድ ሆማም አንቲሰ ማርያም ሰማእኪ ዘይብል ተፈሥሒ ኦ ዴተጸጋ ወለርኪ የለነ ንጉሰ እግዚአ ኩሉ ፍጥረት ዘመጻዋዳነነ መሐሪ ውእቱ ወመፍቀሬ ሰብእ በይንተ ዝን ወድሰኪ በከመ ገብርኤል መልአክ እንዘንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርሥኪ ተፈሥሒ ኦ ምልእተ ጸጋ እግዚአብሔር ምስለኪ ሰአሊ ለነ ቅድስት